ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። ከሁለት አስርተ ዓመታት በፊት አውስትሬልያ ራሷን ለሪፐብሊክነት ከማብቃት ይልቅ ከእንግሊዝ ዘውዳዊ አስተዳደር ጋር ግንኙነቷን አጥብቃ ለመቀጠል በሕዝበ ውሳኔ ወስናለች። ይሁንና የአውስትሬሊያ ሪፐብሊካኖች አውስትሬሊያ የእንግሊዝ ርዕሰ ብሔር መሻቷ ወይም አሌ የማለት ፍላጎቷን ዳግም ለማረጋገጥ ጥያቄ የማንሻው ወቅት አሁን ነው ባይ ናቸው። የአውስትሬሊያ ሪፐብሊክ ሕዝበ ውሳኔ የተካሄደው ኖቬምበር 1999 ነው። በወቅቱ የሕዝብ አስተያየት ስብስብ ላይ ሪፐብሊክ የማቆም ፍላጎት ከፍ ብሎ ታይቷል። ሆኖም በሕዝበ ውሳኔው ድምፅ አሰጣት ላይ 55 ፐርሰንት አውስትራሊያውያን በእንግሊዝ ዘውድ ሥርዓት መራሄ ብሔር ጋር ተቆራኝተው መቀጠሉን መርጠዋል። ከ20 ዓመታት በኋላ የብሬክዚት ውጤት እርግጠኛ ካለመሆን ጋር ተያይዞ የእንግሊዝን ዘውዳዊ ርዕሰ ብሔር በሪፐብሊክ ለመተካት የስሜት መነቃቃት ተፈጥሯል። የሞቁ ክርክሮች መካሄድ ጀምረዋል። ፒተር ፊትስመን የወቅቱ የአውስትሬልያ ሪፐብሊክ ንቅናቄ ሊቀመንበር የ ሃያኛው የሪፐብሊክ ሕዝበ ውሳኔ ድል የተነሳበት መታሰቢያ እራት ላይ ባደረጉት ንግግር አሁን ያለው የጋለ መነሳሳት ስሜት አይነት በቅርብ ጊዜያት ውስጥ ስለመኖሩ አላውቅም። የእኛ የጋለ ስሜት ሪፐብሊክ የማቆም ምክንያታችን ዓመታት በተፈራረቆ ወቅት ከቶንም አልተለወጠም። አሁን የምናስበው ምንድን ነው? አውስትራሊያ በ21ኛው ክፍለ ዘመን ከለንደን ቤተ መንግሥት ቤተሰብ ይልቅ የራሷን ርዕሰ ብሔር ፈልጋ በማግኘት የተሻለ ትሆናለች ብለዋል። የአውስትሬልያ ሪፐብሊክ ደጋፊዎች አውስትሬልያ የራሷን ሪፐብሊክ ማቆሟ ዲሞክራሲያዊ ሥርዓቱ የአውስትሬልያን ጥቅሞች ለይቶ ያስጠብቃል፣ የዲሞክራሲያዊ ተቋሞች በተሻለ መንገድ ይከናወናሉ፣ ሙሉ ነጻ ሕገ መንግሥትን ያስገኛል የአውስትሬልያ ሴቶች ወካይ ርዕሰ ብሔር ይኖራታል፣ በማለት ፋይዳዎቹን ነቅሰው ይከራከራሉ። የሪፐብሊክ ንቅናቄ መስራች አባልና የቀድሞው ጠቅላይ ሚኒስትር ማልከም ትንቡል ለአገራችን መቆምና አገራችንን ማስቀደም አለብን፣ ያም ማለት ሪፐብሊክ እንሁን፣ የራሳችንን ርዕሰ ብሔር ይኑረን ማለት ነው በማለት የጸና የሪፐብሊክ ምልክታቸውን አንጸባርቀዋል። በቅርቡ በቢቢሲ ከወሲባዊ ቅሌት ጋር በተያያዘ መልኩ የእንግሊዝ የዘውዳዊ ስርዓት ቤተሰብ አባላትን ጥያቄ ምልክት ውስጥ ያስገቡት ልዑል አንድሮን ጉዳይ በማጣቀስ የሌበር መሪ አንቶኒ አልበኔዚ በበኩላቸው የልዑል አንድሮ ቃለምልልስ አውስትራሊያውያን ስለምን የራሳቸውን ርዕሰ ብሔር እንደሚያሻቸው ልብ የሚያሰኝ ነው በማለት በሀያኛው የሪፐብሊክ ህዝበ ውሳኔ የራት ላይ ተገኝተው ተናግረዋል። የግሪንስ መሪ ሪቻርድ ዲናታሊ ግና ከሪፐብሊክ ምስረታው በፊት የነባር ዜጎች ህገ መንግሥታዊ እውቅና ቅድሚያ ሊሰጠው እንደሚገባ ያሳስባሉ። ይሁንና አውስትራሊያውያን ስለ ሪፐብሊክ ምስረታ ያላቸውን አተያይ እንደምን ያንጸባርቃሉ? ኦክቶበር 2018 በተሰባሰበ አንድ የሕዝብ አስተያየት መሠረት 53 ፐርሰንት አውስትራሊያውያን ለሪፐብሊክ ምስረታ ድጋፋቸውን ቸረዋል። ግና ከአንድ ወር በኋላ የሉል ሐሪና ባለቤታቸው ሜገን የአውስትራሊያ ጉዞ ተከትሎ የተሰባሰበ የሕዝብ አስተያየት አርባ ፐርሰንት አውስትራሊያውያን ሪፐብሊክ የሚሹ መሆኑ ተንጸባርቋል። የወቅቱ የአውስትሬልያ ዘውደኞች ሊግ ሊቀመንበር ፊሊፕ ቤንዌል ንግሥት ኤልሳቤጥን ርዕሰ ብሔር አድርጎ ያለው ሥርዓተ መስተዳድር የተሻለ እንደሆነና ፖለቲከኞችን በቀጥታ በሚመርጥ ፕሬዚደንታዊ ሥርዓት አማካኝነት ፍጹም ሥልጣን እንዳያገኙ ይረዳል። በአሁኑ አሰራር የንግስቲቱ ጣልቃ የመግባት ስልጣን ሚዛን ያስጠብቃል በማለት የመከራከሪያ አታያቸውን ሰንዝረዋል። በንግሥቲቱ ስር ከነበሩት የጋራ ብልጽግና አገራት ውስጥ ባንግላዴሽ፣ ፊጂ፣ ናይጄሪያ፣ ሽሪላንካና ሲንጋፖር የራሳቸውን ሪፐብሊክ መንግስት ማቆም ችለዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your language by